ሰላም ጤና ይስጥልን እንደምናመሻችሁ። የሰኞ የካቲት ሁለት ሁለት ሺ ሰባት አመተ ምህረት መሰናዶቻችንን ይዘን ቀርበናል። አስተናጋጆቻችሁ ቆንጅት አየና ሄኖክ ሰማ ግዜርነን። በኢትዮጵያ ምርጫ ቦርድ እውቅና የተሰጠው መላው ኢትዮጵያ አንድነት ድርጅት መያድ አመራር በዚህ አመት ይከናወናል ተብሎ በሚጠበቀው ሀገር አቀፍ ምርጫ እጩዎችን ለማስመዝገብ ጊዜው እንዳጠረው አስታወቀ። እኛ አንድ ወር የለሌላው ሲሰጥ ለኛ የተሰጠን ሰባት ቀን ብቻ ነው በሚል እንዲያራዝሙልን ደብዳቤ ጽፈናል፣ እየተጠባበቅን ነው። ስለዚህ እኛ መኢአድ የሰላማዊ ትግል የመጨረሻ ግቡ በምርጫ ተወዳድሮ ማሸነፍ ወይም መሸነፍ ነው። የመኢአድ መሪ አቶ አበባው መሀሪን ድምፅ ነው የሰማነው። ከሌላ አካል ጋር ተለጣፊ እንደሆነ አድርገው ያቀርባሉ ያላቸውን መገናኛ ብዙሃንም መደናገር ይፈጥራሉ በማለት ቡድኑ ከሷል። በሌላ ዜና ነውጠኛውን ቡድን ቦኮ ሀራም ለመዋጋት ናይጄሪያና አራት ጎረቤቶቿ እያንዳንዳቸው ሰባት ሺ አምስት መቶ አባላት ያሉት የጦር እዝ ለማዋጣት ቢስማሙም የአፍሪካ ህብረት ጠበብትና የተባበሩት መንግስታት ድርጅት ባለስልጣኖች የጦሩ ማስኬጃ ገንዘብ የሚገኝበት ዘዴ ላይ ሳይስማሙ ቀርተዋል። በኬንያ የኑሮ ውድነት በድህነት የሚኖሩ ማህበረሰቦችን ክፉኛ እየጎዳ መምጣቱን አንድ የልማት ተቋም አስታውቋል። ዘገባ ይኖረናል። በሁለተኛው አጋማሽ ስፖርት አፍሪካ ነክ ርዕሶችና ጤና ተካተዋል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማለን። የሶማሊያ ፓርላማ ዛሬ አዲሱን ካቢኔውን አጽድቋል። ፓርላማው ካቢኔውን ያጸደቀው ከአባላቱ አንዱ በታጣቂ ጥይት በተገደሉ በሰአታት ውስጥ እንደሆነ ተገልጿል። አብዱላሂ ቃያድ የተባሉት የምክር ቤት አባል በጥይት ተመተው የተገደሉት በዋና ከተማዋ ሞቃዲሾ ሀመር ጃጃብ የሚባል ወረዳ ውስጥ ሲሆን የተተኮሰባቸው መኪና በሚበዛበት ጎዳና ላይ በአንድ ተሽከርካሪ ሆነው ሲጓዙ ነው ሲሉ አንድ የምክር ቤት አባል ባልደረባቸው ተናግረዋል። አጥቂዎቹ ከአካባቢው ያመለጡ ሲሆን ከአልቃይዳ ጋር ግንኙነት ያለው ቡድን አልሸባብ ለግድያው ኃላፊ ነኝ ማለቱ ተሰምቷል። የሶማሊያ ፓርላማ አባሉ ቢገደሉም ስብሰባ አካሂዶ የጠቅላይ ሚኒስትር ኦመር አብድራሽድ ሸርማርኬን ካቢ ጋዜጠኛን ያጸደቀላቸው አዲሱ ካቢኔ 66 አባላት ያሉት ሲሆን የሚበዙት የፓርላማ የምክር ቤቱ አባላት ናቸው። ጠቅላይ ሚኒስትሩ መጀመሪያ ላይ አቅርበውት የነበረውን ካቢኔ ፓርላማው ተቃውሞ አቅርቦበት እንደተሰረዘ የሚታወስ ነው። የናይጄሪያው ምርጫ በስድስት ሳምንታት ለማዘግየት የተላለፈው ውሳኔ በሀገርና ከሀገር ውጭ ነቀፍ አስከተለ። የሀገሪቱ ድምፅ ሰጪዎች ጥቅስ ተስፋ አስቆራጭ ነው ይላሉ። የቪኦኤዋ አንሎክ ከአቡጃ ዘግባለች። አዲሱ አበበ ዝርዝሩን ይዟል። የናይጄሪያው ምርጫ ኮሚሽን በሰጠው መግለጫ በመጪው ቅዳሜ የካቲት ሰባት እና በአስራ አምስተኛ ቀን ደግሞ የካቲት ሀያ አንድ ሊካሄድ የታቀደውን ምርጫ ያስተላለፈው ጽንፈኛውን ቡድን ቦኮሃራምን ከምስራቁ ክፍል ለማስወጣት በቂ ጊዜ ለማግኘትና ህዝቡም ድምፁን በተረጋጋ ሁኔታ እንዲሰጥ በማሰብ እንደሆነ አመልክቷል። ይህ ምክንያት ግን በድምፅ ሰጪው በኩል ጥርጣሬን አስከትሏል። Six weeks to end insurgency when they have taken a whole five years, they, they have not been able to deal with it. አምስት ዓመት ሙሉ ያላስወገዱትን አማጺ ቡድን አሁን በስድስት ሳምንት ውስጥ ነው የሚያጠፉት። ምንም ለውጥ ለማያመጡት የማይቀረውን ምርጫ ማስተላለፋቸው የሚገርም ነው። በርካታ ድምፅ ሰጪዎች ምርጫው መተላለፉ ለደህንነት ጥበቃው ተብሎ ሳይሆን በፖለቲካ ምክንያት መሆኑን ይስማማሉ። ለምን? ገዢ ፓርቲ ከዋናው ተቃዋሚ ፓርቲ ጋር በተቀራረበ ልዩነት ወይም በጠባብ ልዩነት እንደሚገኝ የሕዝብ አስተያየት መለኪያ ሰንጠረዦች አሳይተዋልና ይህ ደግሞ ገዢ ፓርቲ ወደ ስልጣን ከመጣበት ከ1999 ወዲህ ትልቁ ፈተና ሆኖ ቆይቷል። Now we know ኤፒሲ APC wants the ገዢው ፓርቲ ደግሞ ጊዜ እየገዛ እያዘናጋም ነው። እንደሚመስለኝ መሪዎቻችን አለመታደል ሆኖ ከስርዓቱ ጋር የፖለቲካ ጨዋታ ይዘዋል። ይዋ ሊደር እንጂ የጊዜ ጉዳይ ነውና ሐቁ ግን ይወጣል። ሌላው ቀርቶ የተቃዋሚውን ፓርቲ መሪ ማማዱ ቡሃሪን ከምርጫው ለማስወጣት ሶስት የፍርድ ቤት ክሶች ተመስርተውባቸው ነበር። እርሳቸው ግን ህዝቡ እንዲረጋጋ ጥሪ ያቀርባሉ። ደጋፊዎቻቸውም ያንበግርም ድምጻቸውን እያሰሙ ነው መንግስት ምርጫው የዘገየው በፖለቲካ ምክንያት አለመሆኑንም አስተባብሏል። የናይጄሪያው ነውጠኛ ቡድን የቦኮ ሀራም ተዋጊዎች ኒጀር ውስጥ የሚገኝ አንድ ወህኒ ቤት ማጥቃታቸው ተሰማ። ቡድኑ ባለፉት አራት ቀናት ውስጥ ድንበር ዘለል ጥቃት ሲያካሄድ ይህ ሶስተኛ ጊዜ መሆኑ ነው። የኒጀር የጦር ሰራዊት ዲፋ በምትባል የ ሀገሪቱ በስተደቡብ ምስራቅ የምትገኝ ከተማ ጥቃት ያካሄዱትን ሽምቅ ተዋጊዎች ሌሊቱን ለበርካታ ሰዓታት ውጊያ ካካሄዱ በኋላ አባረዋቸዋል ብለዋል እማኞችና ና የኒጀር የወታደራዊ ምንጮች በውጊያው ስንት ሰው እንደተገደለና ወይም እንደቆሰለ ደግሞም እስረኞች አምልጠው እንደሆነ ለጊዜው የተሰማ ነገር የለም። ይህ በዚህ እንዳለ የኒጀር ፓርላማ ጦር ሰራዊቱ ናይጄሪያ ግዛት ገብቶ እንዲዋጋ፣ እንዲሁም በቦኮ ሃራም ላይ በሚካሄደው ክልላዊ ዘመቻ እንዲካፈል የሚፈቅደው ሕግ ላይ ዛሬ ድምጽ ይሰጣል ተብሏል። የቻድና የካሜሩን ኃይሎች ከጽንፈኛው እስላማዊ ቡድን ጋር ሲዋጉ ቆይተዋል። በዜና መጽሄት ክፍለ ጊዜ ዘገባ ይኖረናል። የየመንን የፖለቲካ ቀውስ ለመፍታት የተባበሩት መንግስታት ድርጅት የጀመረው ሽምግልና ዛሬ ሰኞ ቀጥሎ፣ ነገር ግን ሁለት ፓርቲዎች ስብሰባውን ረግጠው መውጣታቸው ተዘገበ። ሰና በሚገኝ ሆቴል የቀጠለውን ንግግር ጥለው የወጡት እስላማዊና የብሔረሰብ ጥቅሞችን ያጣመረ አቋም ያለው ኢስላህ የተባለ ፓርቲ፣ አነስተኛው የአረቦች አንድነት ናሰሪስት ፓርቲ ናቸው። የሁቲ ሽምቅ ተዋጊዎቹ ተወካይ ማህዲ አልመሻት አስፈራርተው ነው ማለታቸውን ጠቅሷል። ድርድሩ የታለመው በብጥብጥ የምትታመሰውን ሀገር የፖለቲካ ቀውስ ለማክተም ሲሆን ሺያ ሁቲ አማጽያኑ ባለፈው መስከረም ዋና ከተማዋን ተቆጣጥረው ባለፈው ሳምንት በትረ ስልጣኑን ጨብጠዋል። ምክር ቤቱን የበተኑ ሲሆን በምዕራባውያን የሚደገፉት ፕሬዚዳንት አብድራቡህ ማንሱር ሃዲ የግዳቸውን ከካቢኔ ስልጣን ለቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሁቲዎች ስልጣን መያዛቸው የሀገሪቱን ሁኔታ እጅግ አሳሳቢ በሆነ ደረጃ እንዲያሽቆለቁል አድርጓል። ሕጋዊው ፕሬዚዳንት ወደ በትረ ስልጣኑ መመለስ አለባቸው ሲሉ አስገንዝበዋል። ሺያ ሁቲዎቹ ተዋጊዎች ባለፈው አርብ ምክር ቤቱን በትነዋል። ስልጣናቸውን በለቀቁበት በምዕራባውያን የሚደገፉት የሀገሪቱ ፕሬዚዳንት አብድራቡ ማንሱር ሃዲ ከካቢኔያቸው ስልጣናቸውን በመልቀቃቸው የተፈጠረውን የስልጣን ህዋ የሚሞላ ጊዜያዊ መንግስት አቋቁመዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኢራቅ ዋና ከተማ ባግዳድ በሺያዎች መኖሪያ አካባቢ አጥፍቶ ጠፊ ያፈነዳውን ቦምብ ጨምሮ በዛሬ እለት የደረሱ ሁለት ፍንዳታዎች ለአስራ ስድስት ሰዎች ሞት ምክንያት መሆናቸውን ፖሊስ አስታወቀ። በእስካሁኑ መረጃ በባግዳድ የካድሚያ መኖሪያ አካባቢ ማለዳው ላይ አንድ አጥፍቶ ጠፊ ባደረሰው የቦምብ ጥቃት አስራ ሶስት አስራ አራት ሰዎች ሲገደሉ ሌሎች ቁጥራቸው ሰላሳ የሚደርስ መቁሰላቸው ተዘግቧል። አካባቢው የሺያ እስልምና ተከታዮች የጸሎት ቤት የሚገኝበት ነው። ለጥቃቱ እስካሁን ኃላፊነት የወሰደ ወገን ባይኖርም ይህ መሰሉ ይህን መሰሉ የቦምብ ጥቃት በአመዛኙ በሽያዎች ላይ የተነጣጠሩ የሱኒ ሸማቂዎች ዘመቻዎች ተደርገው ይወሰዳሉ። ከባግዳድ ሰሜናዊ ክፍል ወጣ ብላ በምትገኘው የሁሴኒ ቀዬ የደረሰ ሌላ የቦምብ ፍንዳታ ደግሞ ሁለት ሰዎች ገድሏል። የሁለቱ ፍንዳታዎች ዜና የተሰማው ትናንት እሁድ ላለፉት አስር ዓመታት የዘለቀው የሰዓት እላፊ ገደብ በተነሳ ጥቂት ሰዓታት ውስጥ የደረሱ ተከታታይ ፍንዳታዎች ከሰላሳ ሰባት በላይ ሰዎች ከተገደሉ በኋላ ነው። የአውሮፓ ህብረት የዩክሬን ተገንጣዮችና ሩሲያውያን ላይ ማዕቀቦች መደንገጉ በይደር ይዞ በግጭቱ ዙሪያ የአራት ሀገሮች መሪዎች ንግግር የሚያመጣውን ውጤት ለመጠበቅ ወሰነ። የዩክሬንን ቀውስ ለማክተም የተጧጧፈ ዲፕሎማሲያዊ ጥረት እየተካሄደ ባለበት በአሁኑ ወቅት የጀርመን ቻንስለር አንጌላ ሜርኬል በጉዳዩ ከፕሬዚዳንት ባራክ ኦባማ ጋር ሊነጋገሩ ዛሬ ዋሽንግተን ዲሲ ገብተዋል። የፈረንሳይ የውጭ ጉዳይ ሚኒስትር ሎሆ ፋቢዩ ብራሰልስ ውስጥ ለጋዜጠኞች በሰጡት ቃል የአውሮፓ ህብረት አምስት ሩሲያውያንን ጨምሮ በአስራ ዘጠኝ ሰዎች እንዲሁም በዘጠኝ ድርጅቶች ላይ ማዕቀብ ለመጣል ተስማምተዋል። ነገር ግን ማዕቀቦቹን ተግባራዊ የማድረጉን እርምጃ በሀገሪቱ ውስጥ ያለውን ሁኔታ የሚወስነው ይሆናል ብለዋል። ህብረቱ በአንድ ሳምንት ጊዜ ውስጥ የአራት ሀገሮች መሪዎች ረቡዕ ዕለት ሚኒስክ ውስጥ የሚያካሂዱትን ውይይት ጨምሮ ሀገሪቱ ውስጥ ያለውን ሁኔታ ይገመግማል ብለዋል። ትናንት ሚስ መርከል ከዩክሬን ከሩሲያ እና ከፈረንሳይ መሪዎች ጋር በቴሌፎን ውይይት አድርገዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት የአሜሪካ ድምጽ ሬዲዮ በ25 እና በ31 ሜትር ባንዶች የሚያስተላልፈውን የማክሰኞ ምሽት ስርጭታችንን ነው። አስተናጋጆቻችሁ ሄኖክ ሰማ ግዜርና ቆንጂት ታየ ነን። ሰኞ ነው የሰኞ ምሽት ዝግጅታችን ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስተዋውቃችሁ። የኢትዮጵያ ምርጫ ቦርድ እውቅና የሰጠው የመያድ አመራር እጩዎችን ለማስመዝገብ ጊዜው እንዳጠረው አስታወቀ። በምዕራብ አፍሪካ የሚንቀሳቀሰውን የእስልምና ታጣቂ ቡድን ቦኮ ሀራምን ለመዋጋት የተቀናጀ ሰራዊት ለማሰባሰብ ስምምነት ላይ ቢደረስም ወጪውን ማን እንደሚሸፍን እስካሁን እያወዛገበ ይገኛል። በኬንያ ደግሞ የኑሮ ውድነት በድህነት የሚኖሩ ሰዎች ሕይወት ላይ የደቀነውን ፈተና የተመለከተ ዘገባ ያካተናል። በጤና ዝግጅት የአሜሪካ ድምጽ ስራ አስኪያጅ ዴቪድ ኤንሶር የመገናኛ ብዙሃንና ጤና እንዲሁም ልማትን የተመለከተ ገለጻ አድርገዋል። ቪኦኤ በእንግሊዝኛና በሌሎች 47 የየ አካባቢው ቋንቋዎች በመላው ዓለም በሚያካሄዳቸው ስርጭቶች የሰዎችን ህይወት ለማሻሻልና እንዲያውም ቃል በቃል ህይወቶችን ከጥፋት ለማዳን እየሰራ ይገኛል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የዕለቱ አብይ ርዕሳችንን እናሰማችሁ። የኢትዮጵያ ምርጫ ቦርድ እውቅና የሰጠው የመላ ኢትዮጵያ አንድነት ድርጅት መኢአድ በዚህ ዓመት ይከናወናል ተብሎ በሚጠበቀው አገር አቀፍ ምርጫ እጩዎችን ለማስመዝገብ ጊዜው አጥሮብኛል አለ። ያዘገየውም የምርጫ ቦርድ ውሳኔውን በጊዜ ያለመስጠት ነው ያለው መኢአድ ይህን ውሳኔ በማጣቀስ መኢአድ ከሌላ አካል ጋር ተለጣፊ እንደሆነ ያቀርባሉ ያላቸውን መገናኛ ብዙሃንም መደናገር በመፍጠር ይከሳል። የመኢያድን መግለጫ የተከታተለው መለስካቸው አምሃ ዝርዝሩን ይዟል። ከአንድ ሳምንት በፊት የኢትዮጵያ ምርጫ ቦርድ በሰጠው ውሳኔ መሰረት የመላው ኢትዮጵያ ድርጅትን መኢያድን አመራር የተረከበው በአቶ አበባው መሀሪ የሚመራው ቡድን ዛሬ ረፋዱ ላይ በሰጠው ጋዜጣዊ መግለጫ ላይ የቦርዱ ውሳኔ እጅግ ቀደም ብሎ ሊሰጥ ይገባው እንደነበረ የተሰራጨው ጽሑፍ ያስረዳል። ድርጅቱ በዚህ የጽሑፍ መግለጫው እንዳተተው ምርጫ ቦርድ አስቸኳይ ውሳኔ ከመስጠት ይልቅ ሁኔታውን ለሶስት ወራት በማጓተት ፓርቲው ለምርጫ ዝግጅት እንዳያደርግ ከፍተኛ ምክር እንደፈጠረበት ይናገራል። እንዲሁም የፓርቲያችንን የመወዳደሪያ ምልክት ለሌላ ፓርቲ በመስጠት በደል ፈጽሞብናል ሲል ቦርዱን ይከሳል። የፓርቲው የሰሜን ቀጠና ኃላፊ አቶ አዳ ነጥላውን የጊዜው የጊዜ ውጥረት ድርጅቱ የምርጫ ተወዳዳሪ እጩዎችን ለማስመዝገብ የፈጠረበትን ችግር ያብራራሉ። በምርጫ ቦርድ በኩል ያለው ውሳኔ ባለማግኘቱ ሕጋዊ ፓርቲ ማንኛው ነው? ሕጋዊ ያልሆነው ማን ነው? አባላት ይህን እየጠበቀ ባለበት ሂደት ላይ ሌላ ሌላውን ትቼ ነው የኢህአደግን አፈና የኢህአደግን ማስፈራራት ወዘት ወዘት፣ ያን ትቼ ማለት ነው። ስለዚህ ከዚህ አንጻር የተወሰነው ውሳኔ በጣም ለእኛ አጭር ነው። በቃ አንድ ሳምንት ነው። በአንድ ሳምንት እንግዲህ ተአምር ወይ እንደ ቅዱስ ሚካኤል ወይ እንደ ክንፍ አውጥተን በአገሪቱ ካልዞርን በስተቀር በጭራሽ የሚበቃን አይደለም። የመኢአድ ፕሬዚዳንት አቶ አበባው መሀሪም ይህን ችግር ለመፍታት ፓርቲው የወሰደውን እርምጃ ይፋ አድርገዋል። አራዝሙልን በሚል ለምርጫ ቦርድ ሰተናል። እስካሁንም በአዲስ አበባ አካባቢ አሁንም አስመዝግበናል። አሁን አራዝሙልን እኛ አንድ ወር የለሌላው ሲሰጥ ለኛ የተሰጠን ሰባት ቀን ብቻ ነው በሚል እንዲያራዝሙልን ደብዳቤ ጽፈናል፣ እየተጠባበቅን ነው። ስለዚህ እኛ መያድ የሰላማዊ ትግል የመጨረሻ ግቡ በምርጫ ተወዳድሮ ማሸነፍ ወይም መሸነፍ ነው። ይሄ ነው፣ ሌላ ነገር የለውም። ምርጫ ቦርድ ባለፈው ሳምንት መጀመሪያ ላይ ከፓርቲዎች ጋር ባደረገው ስብሰባ ይህ ጥያቄ በተለያዩ ፓርቲዎች ሲነሳ እንደነበረ በመንግስት መገናኛ ብዙኃን ሲዘገብ ቆይተዋል። ይሁንና ከአንድ የቦርዱ የስራ መሪ በወቅቱ እንደተገለጸው ፓርቲዎቹ ይህን ጥያቄ ማቅረባቸውን አስታውሰው በእርሳቸው አስተያየት ግን የቦርዱን ውሳኔ ከወዲሁ ማወቅ ስለማይቻል ፓርቲዎቹ ባለው ጊዜ ውስጥ ስራቸውን እንዲያጠናቀቁ ተናግረው ነበረ። መያድ በዛሬው መግለጫው ያነሳው ሌላ ነገር ቀደም ሲል የተጠቀሰው የምርጫ ቦርድ ውሳኔ መያድን በተመለከተ ህጋዊና ፍትሃዊ ነው ካለ በኋላ ይህን ውሳኔ በመጠቀም ግን አንዳንድ ወገኖች መያድ ከሌላ አካል ጋር ተለጣፊ ሆኖ እንዲታይ ጥረት እያደረጉ መሆናቸውንና በዚህ ምክንያት ህዝቡ ውዥንብር ውስጥ እንዳይገባ ይማጸናል። ፕሬዚዳንቱ አቶ አበባው መሀሪ ይህን ውዥንብር በተለይ ስማቸውን ለይተው ባልገለጿቸው በአንዳንድ መገናኛ ብዙሃን እየተካሄደ እንደሆነም ይናገራሉ። አንዳንድ የተለያዩ አመለካከቶችን ይዘው የሚራመዱ አካላት መያድ ከአንድነት ጋር ተመሳሳይ ውሳኔ በመሰጠቱ ይሄ ስሜት በህዝብ ዘንድ አድሯል። ውዥንብር ውስጥ ከተውናል። ውዥንብር ውስጥ ከቶናል። ስለዚህ እኛ ያንን ብዥታ ለህዝባችን ብዥታውን ግልጽ ማድረግ አለብን። ለህዝባችን መንገድ መቻል አለብን። ለዚህ ነው ዛሬ እዚህ ላይ ያነሳ ነው። እኛ ህዝባችን አለን አላለን ሳይሆን የተለያዩ የብዙሃን መገናኛዎች አራግበውታል። መያድን ለማፍረስ ተጠቅሞበታል። ይህ መግለጫ በተሰጠበት ወቅት የጊዜ እጥረት ብቻ ሳይሆን በአንዳንድ የሀገሪቱ ክፍሎች የፓርቲውን ዕጩዎች ለመመዝገብ የምርጫ አስፈጻሚዎችን ጥፋት እየፈጠሩ መሆናቸውንም በአንዳንድ የአመራር አባላት ተነግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከምሽቱ 3 ሰዓት ከ16 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ነውጠኛውን ቡድን ቦኮ ሃራም ለመዋጋት ናይጄሪያና አራት ጎረቤቶቹ አያንዳንዳቸው 7500 አባላት ያሉት የጦር እዝ ለማዋጣት ቢስማሙም፣ የአፍሪካ ሕብረት ጠበብትና የተባበሩት መንግስታት ድርጅት ባለስልጣናት የጦሩ ማስኬጃ ገንዘብ የሚገኝበት ዘዴ ላይ ሳይስማሙ ቀርተዋል። ያለመስማማቱ ደግሞ ጦሩን የማሰማራቱን እርምጃ ሊያዘገየው ይችላል ተብሏል። ሞኪ ኤድዊን ኬንዜዴ ከያውንዴ ያቀረበውን ዘገባ ትዝታ በላቸው ይዛለች። የካሜሩን ውጭ ጉዳይ ሚኒስትር ኤድገር አለን ሜቤኑጎ የአፍሪቃ መሪዎች ጉባኤ በሚካሄድበት ወቅት በሰሜን ካሜሩን ቢያንስ ወደ አንድ መቶ ሰዎች በመግደል ቦኮ ሃራም መሪዎቹን ተፈታትኗል ብለዋል። ስምንት መቶ የሚሆኑ የነውጠኛው ቡድን አባላት ቤተ ክርስቲያኖችን፣ መስጊዶችን፣ መንደሮችን በማቃጠል አንተባበርም ያሉ ወጣቶችን እንደፈጁ ሜቤኖጎ ተናግረዋል። ዘጠና አንድ ሲቪሎች ተገለዋል። ከእነዚህ መካከል አስራ ሶስቱ ቻዳውያን ስድስቱ ደግሞ የካሜሩን ተወላጆች ናቸው ነው ያሉት። በብዙ መቶዎች የሚቆጠሩ ዜጎች እንደቆሰሉም ነው የተናገሩት። ናይጄሪያ፣ ካሜሩን፣ ቻድ፣ ኒጀር፣ ቤኒን እያንዳንዳቸው 7500 አባላት ያሉት ቦኮ ሀራምን የሚመክት ጦር በፍጥነት ለማዋጣት ተስማምተዋል። ናይጄሪያዊው ዳንጂ ማሴኒ በውጊያው በሚሊዮኖች የሚቆጠሩ ከቤት ንብረታቸው ስለተፈናቀሉ የዓለም አቀፍ እርዳታ ያስፈልጋል ይላሉ። ከወታደራዊ እርዳታም ሌላ ተፈናቃዮች የስነ ልቦናና የሰባዊ የሰብዊ እርዳታ እንደሚያስፈልጋቸው ናይጄሪያ ሀሳብ አቅርባለች ብለዋል። ችግሩ በጣም በጣም ከባድ ነው። የስደተኞች ጉዳይ በምጣኔ ሀብታችን እድገት ላይ የሚኖረው ጫና፣ ለዓለም አቀፍ ሰላምና ደህንነት ያለው ስጋት ሁሉ መጤን አለበት። ናይጄሪያ አንዷ በነውጠኞቹ የተጠቃች ሀገር እንደመሆኗ ከጎረቤቶቻችንና ከዓለም አቀፉ ማህበረሰብ ትብብር እንጠይቃለን። የምዕራብ አፍሪቃ ሀገሮች የኢኮኖሚ ማህበር የወታደራዊ ተልእኮ ዋና ኃላፊ ኮሎኔል ፓሌ ኦሎ አለን ቦኮ ሐራምን ከመግጠማቸው በፊት ኅብረ ብሔር ጦሩን የማሰልጠን ኃላፊነት እንደተሰጣቸው ለአሜሪካ ድምጽ ራዲዮ ተናግረዋል። አሜናስ ግሎባል ሪፖስ ግሎባል ግብረ ኃይሉ ተልእኮውን ለማከናወን የሚያስፈልገው የሎጂስቲክና የገንዘብ እርዳታ ሁሉ ከውጭ ሀገሮች እንደሚጠበቅ ነው የተናገሩት። ፈረንሳይ በካሜሩን አምባሳደሯ ክሪስቲን ሮቢሼውን አማካይነት በቦኮ ሐራም ጥቃት የሚደርስባቸውን ሀገሮች ለመርዳት ቃል ገብታለች። ሆኖም የተባበሩት መንግስታት የጸጥታው ምክር ቤት ለግብረ ኃይሉ ህጋዊ ድጋፍ እስከሚሰጥ እየተጠባበቅን ነው ይላሉ። ሮቢሽዮን ለአሜሪካ ድምፅ ራዲዮ በሰጡት ቃለ ምልልስ በሰሜን ካሜሩን ነውጠኛው ቡድን የሚያካሄደውን ግድያ አውግዘዋል። ይህን ሲቪሎችና ወታደሮች ላይ የሚፈጸመውን አሰቃቂ ፍጅት ፈረንሳይ አጥብቃ ታወግዛለች። የአካባቢው አገሮች ሀይላቸውን እንዲያስተባብሩና እና ለመዋጋት ብቁ እንዲሆኑ እርዳታ እንሰጣለን። የአፍሪቃ ህብረት እንዲህ አይነቱ ኃይል እንዲፈጠር ወስነ ነበር። ጉዳዩ ለተባበሩት መንግስታት ድርጅት ቀርቦ የገንዘብና ህጋዊ ድጋፍ ኖሮት እንዲጸድቅ ይጠበቃል። በአፍሪቃ ህብረት መሪዎች ጉባኤ ላይ የተገኙት የተባበሩት መንግስታት ድርጅት ተወካይ ጃክሊን ሴክ ዲዩፍ የአፍሪቃ ህብረት የሚፈልገው የገንዘብ እርዳታ ሲሆን ከተባበሩት መንግስታት ድርጅት ቃል የተገባለት ግን የሎጂስቲክ ድጋፍ ብቻ ነው ብለዋል። Notre défi, c'est d'apporter un soutien technique. Naturellement, l'assistance que nous pourrons donner sera la décision que prendront le Conseil de sécurité et le secrétaire général des Nations Unies. አሁን በአጣዳፊ የሚያስፈልገው ቴክኒካዊ ድጋፍ ነው። ሌላው ማንኛውም ድጋፍ በመንግስታቱ ድርጅት የጸጥታው ምክር ቤትና በዋና ጸሐፊው የሚጸድቅ ነው ካሉ በኋላ ብዙ ሀሳቦች እንደቀረቡላቸውና እነዚህን ለመንግስታቱ ድርጅት እንደሚያቀርቡ ነው የተናገሩት። ያሁንዴ ውስጥ የጸደቀው እቅድ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሕጋዊ ድጋፍ ማግኘቱ ሌሎች የአፍሪቃ ሀገሮችም ቦኮ ሃራምን በመዋጋት እንዲተባበሩ ያስችላል ተብሏል። በኬንያ የምግብ ዋጋ ከመጠን በላይ ማሻቀብ በአንዳንድ በድህነት የተራቆቱ ቀዬዎች የሚኖሩና ቀድሞውኑ በቋፍ ላይ ያሉ ኬንያውያንን እጅግ ወደ ከፋ የድህነት አረንቋ እያስገባቸው ነው ሲል ዓለም አቀፉ የረዴ ድርጅት ኮንሰርን አስታወቀ። የረዴ ድርጅቱ አክሎም በመቶ ሺዎች ለሚቆጠሩት ለነኚህ በዋና ከተማይቱ ናይሮቢ ደሃ መንደሮች ላሉ ሰዎች ስቃይ ቸልተኛ ያለውን የኬንያ መንግስትን ከሷል። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምጽ ሬዲዮ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ.ም የዛሬ ስድስት ዓመት ግድም የተካሄደ የህዝብ ቆጠራ በዋና ከተማይቱ ናይሮቢ ነዋሪዎቹን የነዋሪዎችን ቁጥር ከሶስት ሚሊዮን በላይ ሲያደርሰው ከዚህም ውስጥ ሁለት ሶስተኛው የሚሆኑት ስራ አጥነት በተንሰራፋባቸውና ወላጆች ልጆቻቸውን መመገብ በሚታገሉባቸው የንጹህ ውሃ የኤሌክትሪክ አቅርቦትና የመጸዳጃ ሁኔታዎች ባልተሟሉባቸው ድሃ መንደሮች የሚኖሩ ናቸው። ዓለም አቀፉ የረድኤት ድርጅት ኮንሰርን ወርልድ ዋይድ በኬንያ ቢሮ ዲሬክተር ዌንዲ ኤራስመስ እንዳስረዱት የኬንያ የአስቸኳይ ጊዜ መርሃ ግብር የደራሽ እርዳታ አቅርቦት አተገባበር የገጠር አካባቢዎችን በወጉ ቢያካትትም የከተማ አቄዎችን ግን አይመለከትም ይላሉ ኬንያ ኢንዲኬተርስ were mainly developed around a rural context. በኬንያ የምንጠቀምባቸው የአስቸኳይ ጊዜ አመላካቾች በተወሰነ ጊዜ ውስጥ የሚታይ የሞት ቁጥር፣ ከፍተኛ የምግብ እጥረት፣ የተለያዩ ምግቦች አቅርቦት ፍላጎትና፣ ፈተናዎችን የመቋቋሚያ ዘዴዎችን የመሳሰሉትን ጨምሮ በአመዛኙ የገጠሩን ያኗኗር ዘይቤና ድንገተኛ ሁኔታ ተንተርሰው የተሰናዱ ናቸው። እዚህ በከተሞች ውስጥ የምናገኘው ግን የተለየ ነው። አመላካቾቹ ለየቅል መሆናቸው ብቻ ሳይሆን ችግሮቹን የመቋቋም አቅማቸውም ያንኑ ያህል የተለየ ነው። የኬንያ መንግስት ባለፉት በርካታ ዓመታት ውስጥ በተለያዩ ዓለም አቀፍ ረድኤት ድርጅቶች ይገዛ በገጠራማ አካባቢዎች፣ በተለይም ደግሞ በድርቅ በተጠቁት ሰሜናዊ የአገሪቱ ክፍሎች ለሚኖሩ ዜጎች የምግብ እርዳታ፣ የንጹህ ውሃና የመድኃኒቶች አቅርቦት ሲያዳረስ ቆይቷል ይሁንና እንደ እንደ ረድኤት ቡድኑ ዘገባ በከተሞች ውስጥ የሚገኙ የደሃ መንደሮች ነዋሪዎች ግን ያን የመሰለ ትኩረት አግኝተው አያውቁም ይላል። ለዚህም መንስኤው የኬንያ መንግስት ፖሊሲ ነው ይላል የረድኤት ቡድኑ ዲሬክተሯ። የራስ መሳክለውም ቁጥሩ የበዛ ህዝብ የተሻለ የስራ ፍለጋ ቀየውን ጥሎ ወደ ናይሮቢ ይጎርፋል። እናም ለእነኚህ ሰዎች ተጨማሪ ትኩረት መስጠት ያሻል ባይ ናቸው። ስለዚህ ለወደፊቱ ማጤን ያለብን ብዙዎች የሚኖሩት በከተሞች ያሉ ነባራዊ ሁኔታዎች በሚጋብዙት አያያዝ ነው። በመሆኑም የአስቸኳይ ጊዜ እርዳታዎች ተደራሽነት ይበልጥ ለውጥ ማምጣት የሚችለው ከዚያ ነው። በከተሞች ያሉ የድንገተኛ ሁኔታዎች ከገጠሩ የተለዩ በመሆናቸው በከተሞች አካባቢ ለሚከሰቱ ቀውሶች አያያዝ የሚያግዙ የስራ አመራር አደረጃጀቶችና የመጠባበቂያ አሰራር መቀየስ ይኖርብናል። የኬንያው ፕሬዚዳንት ኡሁሩ ኬንያታ በድህነት አረንቋ በተዋጡ የተለያዩ የከተማ አካባቢዎች የሚኖሩ ዜጎችን ለመርዳት የታለሙ ሶስት ፕሮጀክቶችን ባለፈው ጥር ወር ተግባራዊ አድርገዋል። የኬንያ መንግስት በቅርቡም የአካባቢ ጽዳትና የግንባታ ስራዎች በተካተቱባቸው ፕሮጀክቶች ለሶስት ሺህ ወጣቶች የስራ ዕድል ፈጥሯል። ቀድሞ የነበረውን አሰራር አስመልክቶ አስተያየት የሰጡት ሚስተር ኬንያታ ከዚህ ቀደም በነበሩ አሰራሮች የልማትና የመንግስት ስራዎች ሌሎች አካባቢዎችን ብቻ የሚጠቅሙ መሆናቸው ትክክል እንዳልነበር ተናግረው የብዙዎችን ሕይወት በተጨባጭ ማሻሻል በሚያስችል መልኩ ሁኔታውን ለመቀየር መንግስታቸው ዝግጁም ፈቃደኛም ነው ሲሉ አጽንኦት ሰጥተው ተናግረዋል። ካሊፎርኒያ በተሰናዳው የሙዚቃ ወይም ግራሚ ሽልማት እንግሊዛዊው የሙዚቃ ደራሲና ዘፋኝ ሳም ስሚዝ ከፍተኛ እውቅና አግኝቷል። ለአዲስ ግሩም ሙዚቀኛ የሚሰጠውን ክብር ጨምሮ በአራት ዘርፎች ተሸላሚ ሆኗል። የቪኦኤው ማይክ ኦሱሊቨን ከግራሚ ሽልማት መድረክ ጀርባ ያጠናቀረው ዘገባ እንደሚያትተው ብዙዎችን ያስገረመው ቤክ የተባለ ወጣት ሙዚቀኛ ሲሆን ሶስት የግራሚ ሽልማቶችን አፍሷል። እንግሊዛዊው ሳም ስሚት ፈጥኖ ያደገ የሀያ ሁለት ዓመት የሙዚቃ ደራሲና ዘፋኝ ነው። ትናንት ምሽት ለአራት ትልልቅ ክብሮች በቅቷል። ግሩም አዲስ ሙዚቀኛ፣ የዓመቱ ምርጥ ዜማ ስቴይ ዊት ሚ ና ምርጥ አልበም በፓፕ የሙዚቃ ስልት ደግሞ የዓመቱ ምርጥ የድምፅ አልበም በሎንሊ አወር ለሽልማት በቅቷል። ሳም ስሚት የሙዚቃ ስራውን የሚሰማለት አቶ ተቸግሮ እንደነበር ይገልጻል። lose weight and make make I was making awful music and it was only until ክብደት ለመቀነስ እየሞከርኩ ሳለ በሙዚቃ ስራዬም አልተዋጣልኝም ነበር። ከዚያ ራሴን በሆን ስጀምር ሰዎች ማዳመጥ ጀመሩ። በጣም ነው የማመሰግናቸው። አንድ ፍቅረኛው አስከፍቶት ልቡን ሰብሮት ሳለ የጻፋቸው ዜማዎች ናቸው ዛሬ ሳም ስሚትን ለአራት የግራሜ ሽልማቶች ያበቁት በዝና ፍቅር ያደገው ወጣት እንግሊዛዊ አራቱን የግራሜ ዋንጫዎች ታቅፎ ራሱን ሲያገኘው ደስታው ከልክ ያለፈ እንደሆነ ተናግሯል። ሁሉንም ሰው እዚህ መተዋወቅ ስትጀምር ሰዎች እንደሆኑ ትረዳለህ። ልክ እንደ እኔና እንዳንተ መልካም ስብና ያላቸው ግን ልዩ ተሰጦ ያላቸው መሆናቸውን ትገነዘባለህ ስለዚህ ከእነዚህ ሰዎች ጋር ስቀመጥ ከፍተኛ ደስታ ይሰማኛል። ሶስት ጊዜ ብዙዎች ሳይጠብቁት ለታላቅ ክብር የበቃው ደግሞ የሮክ ሙዚቀኛው ቤክ ነው። ሶስት የግራሚ ዋንጫዎችን ነው ያሸነፈው። ቢዮን ሴም ትናንት ምሽት ሶስት የግራሚ ሽልማቶችን አሸንፋለች። የዓመቱ ምርጥ አር ኤን ቢ ዜማ ከባለቤቷ ጄዚ ጋር ድራንኪን ላቭ በተሰኘው ዜማ በአር ኤን ቢ ግሩም ቅንብር በማዘጋጀት ለሽልማት በቅተዋል። በጣም ነው የማመሰግናችሁ። ይገርማል። የበዛ ክብር ነው የሰጣችሁኝ። በቅድሚያ ፈጣሪ ላመስግን። ይህ ዓመት በጣም ግርም ሆኖ ልኛል። ሁላችሁንም ወዳችኋለሁ። የራፕ ሙዚቀኛው ፈሬል ዊልያምስ ሦስት የግራሚ ሽልማቶችን ካገኙት አንዱ ነው። በተለይ ሀፒ ደስታ የተባለው ዜማ ግሩም ዜማው በፖፕ ነጠላ ዜማ አሸናፊ ሆኗል። የሀገረሰብ ሙዚቃኛዋ ሙዚቀኛዋ ሮዛን ካሽም በሦስት ዘርፎች አሸናፊ ሆናለች። ሙዚቀኞቹ በቀይ ምንጣፍ አቀባበል ወደ አዳራሹ የወቅቱን ዘመነኛ ያለባበስ ፋሽን እያሳዩ የሙዚቃ ሥራዎችንና ባለሙያዎችን አስተዋጽኦ ወድሰዋል። በዚህ ሥነ ሥርዓት ላይ ፕሬዚዳንት ባራክ ኦባማ በቪዲዮ መልእክት አሳልፈዋል። ፕሬዚዳንቱ በቤት ውስጥ የሚደርሱ ጥቃቶች እንዲቆሙ መልእክት አሳልፈዋል። አንዲት በባለቤቷ ጥቃት የደረሰባት ሴትም ታሪኳን አጋርታለች። በዚህ ምሽት ታዲያ ከ35 በላይ የሙዚቃ ሥራዎች በመድረክ ላይ ቀርበዋል። የ88 ዓመቱ ቶኒ ቤኔት እና ሌዲ ጋጋ በጋራ ቺክ ቱቺክ በተሰኘው ዜማ መድረኩን አድምቀው ታምሽተዋል። When we're out together dancing cheek to cheek, heaven, I'm in heaven, and the cares that hung around me through the week seem to vanish like a gambler's lucky streak. እናመሰግናለን ለዝግጅቱ ሄኖክ። አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። በሀያ አምስት እና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በሳተላይት ናይልሳት ላይ ታገኙናላችሁ። አሁን ከእናንተ ከአድማጮቻችን ያገኘናቸውን አስተያየቶች እንስማ። ሰላም፣ ቢዮች ጋዜጠኛ መለስካቸው ከአዲሱ የአንድነት ሊቀመንበር አቶ ትዕግስቱ ጋር ያደረገውን ቃለ ምልልስ በጥሞና አዳመጥኩኝ። በአቶ ትዕግስቱ የወረደ የለከመ ቃለ በጠየቀ ያደረገ እስካሁን አልሰማሁም። እ አንዱንም ጥያቄ መመለስ እኮ አልቻሉም። የፓርቲውን ህግን መጣፋቸው በግልጽ እየታወቀ ሽምጥጥ አድርገው ካሉ ሲንገላገዱ ቆዩና መለስ ካቸው ጥያቄ አልተመቸኝም ብለው ረፍ አቶ ትዕግስቱ የሚመችወትን ብቻ የሚጠየቁ ከፈለጉማ የሚመችወትን ጥያቄ እንዲጠየቁ በቅድሚያ የሚሰጡበት ጣቢያ ብቻ ብሄዱ ደህና ይመችዎት ነበር። መለስካቸው ትክክለኛ ኢንተርቪው ነው ያደረግኩ። አመሰግናለሁ። ቢሮዎች ሰለሞን ነኝ ከኢንዲያ ጤና ይስጥልኝ። ቢሮዎች ሰላም ለእናንተ ይሁን። ትዝታ ባደረገችው ከምርጫ ውርድ ኃላፊ ጋር ከአቶ ነጋ ጋራ በጣም ደስ የሚል ነገር ነው። አዎ ሁሉም ባለስልጣናት እንደዚህ ሲጠየቁ፣ ጋዜጠኛ ሲጠይቃቸው ስልክ ከመዝጋት እንደዚህ መልስ ቢሰጥሙ ደስ ይላል። መቼም አቶ ነጋ አደንቆታለሁ። አጥጋቢ መልስ ለእኔ አጥጋቢ ነ ለሌላ እንግዲህ እንደየስሜት ስሜቱ ነው ሰው መቼም ለእኔ አጥጋቢ ነው። ለምን ፊት ለፊት ሲጠየቁ እንኳን በመመለሰው አደንቆታለሁ። ሌላው ዋላ ደግሞ እንደ ሲጠየቅ ጋዜጠኛ ብዙ ጋዜጠኞች ቪ ጋዜጠኞች ባለስልጣን ጋር ሲደውሉ አንድ ጊዜ ብለው መልሰው እንኳን ስልካቸውን የማያነሱ አለን፣ የሚዘጉ አሉ። አደለ እንዴ አው ጤና ይስጥልኝ የአሜሪካ ድምፅ አማርኛ ክፍል እንደት ናችሁ ዛሬ እሁድ በተለይ ቆንጅት ያዘጋጀችው ቃለ መጠይቅ ያደረገችው ከእናት ፋንታ ጋር በጣም በጣም ነው ያደነቅኩት ምክንያቱም ልጅቷ በጣም የበሰለ አስተሳሰብ ያላት እና ለወደፊቱ ትልቅ ትልቅ ደረጃ ልትደርስ የምትችል ሰው መሆኗን ነው። ምክንያቱም ብዙ ጥረት ነው እያደረገች ያለችው። ለሌሎች ሴቶች አርአያ እንደምትሆን ባለሙሉ ተስፋ ነኝ። ሌላው ሄኖክና አንቺ ያዘጋጃቸውት የዶክተር መስፍን ታሪክ ነው። እሳቸውንም በጣም ነው የማደንቃቸው። እናንተንም በጣም ነው የማደንቃችሁ። ምክንያቱም የአፍሪካ ልጆች መጥተው በእሳቸው መማራቸው ትልቅ ድል ነው። ምክንያቱም በራሳቸው ሰው ነው እየተማሩ ያሉት ማለት ነው። ለአስተያየቶቻችሁ ሁላችሁንም እናመሰግናለን። ሌሎቻችሁም የምታጋሩን አስተያየቶች ካሉ በስልክ መስመራችን በመደወል መልእክቶቻችሁን እንድታኖሩ እንጋብዛለን። የስልክ ቁጥሩ 2022059942 ነው። የአሜሪካ ድምፅ ሬዲዮ መሆኑን ስትሰሙ 14 ቁጥርን በመጫን መልእክቶቻችሁን ማስቀመጥ ትችላላችሁ። በኢሜይል ነው የሚቀናን የምትሉ አድማጮቻችን አድራሻችን ሆን አት ቪኦኤ ኒውስ ዶት ኮም ነው። በሞባይል ስልካችሁ ደግሞ ሆን ዳት ቪኦኤ ዳት ኤምኦቢአይ ብላችሁ ልታነቡም ልታዳምጡም ትችላላችሁ። አድማጮች፣ የሰዓቱን ዋና ዋና ዜናዎች በድጋሚ እናሰማል። የሶማሊያ ፓርላማ አዲስ የቀረበለትን ካቢኔ አጽድቋል። ይህን ያደረገው ከአባላቱ አንዱ በታጣቂ ጥይት በተገደሉ በሰዓታት ውስጥ መሆኑ ተገልጿል። አብዱላሂ ቃየድ የተባሉት በጥይት ተመትተው የተገደሉት በሞቃዲሾ ሐመር ጃጃብ የሚባል ወረዳ ውስጥ መሆኑ ታውቋል። የናይጄሪያውን ምርጫ በስድስት ሳምንታት ለማዘግየት የተላለፈው ውሳኔ በአገርና ከሀገር ውጭ ነቀፋ ማስከተሉ ተሰምቷል። የሀገሪቱ ድምጽ ሰጪዎች ተስፋ አስቆራጭ ነው እያሉ ናቸው። በሌላ ዜና የናይጄሪያው ነውጠኛ ቡድን የቦኮ ሐራም ተዋጊዎች ኒጀር ውስጥ የሚገኝ ወህኒ ቤት ማጥቃታቸው ተነገረ። ቡድኑ ባለፉት አራት ቀናት ውስጥ ድንበር ዘለል ጥቃት ሲያካሄድ ይህ ሶስተኛ ጊዜ መሆኑ ነው። የየመንን የፖለቲካ ቀውስ ለመፍታት በተባበሩት መንግስታት ድርጅት ሽምግልና የተያዘው ንግግር ዛሬ ሰኞ ተቀጥሎ ነበረ። ዳሩ ግን ሁለት ፓርቲዎች ስብሰባውን ረግጠው ወዲያውኑ መውጣታቸው ተዘግቧል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የሃይማኖት ግርማን ግሩም ሙዚቃ ስናስኮመኩማችሁ ያመሸነው ሄኖክ ሰማግዜርና ቆንጂት ታየነን አድማጮች ወደ ሁለተኛው አጋማሽ ስንሸጋገር ታዲያ የስፖርት ቅንብር በትናንትና ዕለት የተካሄደውን የአፍሪካ ዋንጫ ፍጻሜ ወሬዎች ይዟል አዘጋጅና አቅራቢው ሰለሞን ክፍሌ ነው የአይቮሪ ኮስት ዝሆኖች የ2015ን የአፍሪካ ዋንጫ ወሰዱ። ካይሮ ስታዲየም በፖሊስና ደጋፊዎች መካከል የደረሰ ግጭት ለብዙዎች ሕይወት መጥፋትና መጎዳት ምክንያት ሆነ። እንደምናመሽታችሁልኛል የተከበራችሁ አድማጮቼ፣ በአፍሪካ እግር ኳስ ዋንጫ ዙሪያ የአቶ ፍቅሩ ኪዳኔን አጫጭር አስተያየቶችም አካተናል። አብራችሁን ቆዩ። ኮንዳ ላለፉት ሶስት ሳምንታት በኢኳቶሪያል ጊኒ ሲካሄድ የሰነበተው ሰላሳኛው የአፍሪካ ዋንጫ የፍጻሜና የደረጃ ጨዋታዎች በመለያ ምት ተጠናቀዋል። አስቀድሞ እንደ ተገመተው ጋናና አይቮሪ ኮስት ለዋንጫ ደርሰው ፍጻሜው ልብ አቁም አይነት ሆኖ አልፏል። አሸናፊውን ለመለየት አንዳንድ እያለ በቀጠለው የመለያ ምት ተጫዋቾቹን አዳርሶ ግብ ጠባቂዎቹ ጋር ደረሰ የአይቮሪ ኮስቱ በረኛ ባቡካር ቤሪ ከጋናው ግብ ጠባቂ ራዛት ብሬማር የተመታችውን ኳስ አዳነ በተራው የመታትን ኳስ ደግሞ አገባና ለቡድኑ ከ1992 ዓ ም ወዲህ የመጀመሪያዋ የሆነችውን የአፍሪካ ዋንጫ አስገኘ ውጤት ዘጠኝ ለስምንት ባቡካር ቤሪ ጀግና ተባለ የቡድኑ ደጋፊዎች በያሉበት ድምፃቸውን ከፍ አድርገው አሰሙ ጋዜጠኞችም አስተጋቡት ቀደም ብሎ ቅዳሜ ዕለት በደረጃ በተካሄደው ጨዋታ ኮንጎ ዲሞክራቲክ ሪፑብሊክ አዘጋጁን ኢኳቶሪያል ጊኒ አራት ለሁለት አሸንፏል። በተለያዩ ክስተቶች ታጅቦ የተጠናቀቀው ሰላሳኛው የአፍሪካ ዋንጫ ግሩም ድንቅ ጨዋታዎች ታይተውበታል። እንደ አውሮፓውያን ዘመን አቆጣጠር በ2017 የ31 የአፍሪካ ዋንጫ ካሜሩን ታዘጋጃለች። አድማጮች ኢትዮጵያዊው ኢንተርናሽናል አርቢትር አቶ ባምላክ ተሰማ በ3 የአፍሪካ ዋንጫ ላይ አንድ ጨዋታ በአራተኛ ዳኝነት አንድ ሌላ ጨዋታ ደግሞ በዋናነት ዳኝተው ወደ ሀገራቸው ተመልሰዋል። ገዛ ህንጽዮን መስቀል አዲስ አበባ አግኝቷቸው ነበር፣ አስተያየታቸውን ጠይቋል። ይቀጥልኛል ብዬ አስባለሁ። ማለት አንደኛ መድረኩን ማግኘት ነው። ሁለተኛ በመድረኩ ደግሞ የመጀመሪያ አፍሪካ ዋንጫ አንድም ጨዋታ ይሁን ጥሩ ጨዋታ አጫውቶ ቀጣይ መስመሩን ከማስተካከል አኳያ መልካም ነው ብዬ ነው ማስበው። ከዛ ውጪ በኮሚሽነሮችም እኔን ከታን በፊት ያውቁኛል። ስለዚህ የነገሩኝ ነገር ምንድን ነው? በነበረን ግምገማ ላይ የነገሩኝ ነገር ጥሩ ነው፣ በአምላክ የማሻሻሉ ሁኔታ አለ። ከባለፈው ከነበረ ሁኔታ መሻሻሎች አይተናል ብዙ ከዚህ የበለጠ መሰራት የሚገባዎች ነገሮችን እንዳደርግ መክረውኝ፣ ማስተካከል የሚገባ ይመስል ካለ ጠቁመውኝ ነው የመጣሁት። አቶ በአምላክ ተሰማ ለአስተያየታቸው አመሰግናለሁ። የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔስ በዋንጫው ዙሪያ ምን ይዘዋል? ዛሬ ማምሻው ላይ ኢኳቶሪያል ጊኒን ለቀው ከመሄዳቸው በፊት አግኝቻቸዋለሁ። በፍጻሜ ቅጣት ምት ማለትም በሪጎር የተፈጸመውን የአፍሪካ ዋንጫ ፍጻሜ ግጥሚያ ለመመልከት የጋቦን ሪፐብሊክ ፕሬዚዳንት አሊ ቦንጎ፣ የስዋዚላንድ ጠቅላይ ሚኒስትር፣ የኮት ዲቮር ፓርላማን ፕሬዚዳንት፣ ስመገናናው ፔሌ፣ የፊፋ ፕሬዚዳንት ሴት ብላተር፣ የዩኤፋ ፕሬዚዳንት ሚሼል ፕላቲኒ ተገኝተዋል። ከብላተር ጋር ለመወዳደር የተሰለፈው የፖርቱጋሉና የሬል ደ ማድሪድ ተጫዋች የነበረው ፊጎም በጊኔ ኢኳቶሪያል ፕሬዚዳንት ሴት ልጅ ተጋብዞ መጥቶ ነበር። የጋቦን ፕሬዚዳንትና የጊኒ ኢኳቶሪያል ፕሬዚዳንት የጊኔ ኢኳቶሪያልና የጋናን ፍጻሜ ግማሽ ስለ መራው የጋቦን ዳኛ ጉዳይ ተነጋግረው እንደሆነ አይታወቅም። ምክንያቱም ከግጥሚያው በኋላ የተሸንፈው በጋቦኑ ዳኛ ጥፋት ነው በማለት ማላቦ የሚገኘውን የጋቦንን ኤምባሲ ከመስበራቸው ሌላ ለመግደል ጥረት መደረጉ ስለተሰማ ዳኛው አምባሳደሩ ቤት ተደብቀው ከቆየ በኋላ በድብቅ ወደ ካዛብላንካ ሞሮኮ ተልኮ ከዚያ ሀገሩ ሊገባ አችሏል። ጊኔ ኢኳቶሪያል እና ጋቦን አይዋደዱ ለጋና ጊኔ ኢኳቶሪያል ግጥሚያ የጋቦን ዳኛ መመደቡ ራሱ ስህተት ነው። የቱኒዚያ ስፖርት ሚኒስቴር ቡድናቸው ከኤኳቶሪያል ጊኔ ተረቶ ከአፍሪካ ዋንጫ ውድድር ስለወጣ ሰበብ እየፈለጉ ካፍን ሲሆነ እጅሉ ቆይተዋል። አሁን ደግሞ የአረብ አገሮች ግብጽ፣ ሊቢያ፣ አልጄሪያ፣ ሞሮኮ እና ቱኒዚያ ከአፍሪካ ፉትቦል ኮንፌዴሬሽን እንዲወጡ ሀሳብ አቅርበዋል። አላማቸው ወደ አውሮፓ አህጉር ልክ እንደ ኢስራኤል ለመቀላቀል ነው። የካፍ ፕሬዚዳንት ኢሳያቱ ድርጅቱን ያቋቋሙት አራት አገሮች ስለነበሩና አሁን ሀምሳ አራት ስለሆን የፈለገው መውጣት ይችላል ብለዋል። አረቦቹ ለጥቁሮች ያላቸውን ንቀት ለመግለጽ ቱኒዚያ ያሉትን የአፍሪካ ተማሪዎች ከመደብደብም በላይ በስድብ አናስቀምጥ ብለዋቸዋል። የዴሞክራቲክ ኮንጎ ሪፐብሊክ ፕሬዚደንት ጆዜፍ ካቢላ ኢኳቶሪያል ጊኔ መጥተው ነበር። ቡድናቸውም የሚጫወተው ከተማ ባታ ድረስ ሄደው ለተጫዋቾቹ የኪስ ገንዘብ ሰጥተው ልምምላቸውን ተመልክተው ነበር። የኮንጎ ቡድን የፍጻሜ ግማሽ ግጥሚያውን ከኮት ዲቯር ጋር ሲጫወት መጥተው ያጨበጭባሉ ብለን የጠበቅናቸው ጆዘፍ ካቢላ ወደ አገራቸው መመለሳቸውን ይሰማል። የካቢላ ሁኔታ ያልጣማቸው የሙዋይ ጠጅ ቤት ታዛቢዎች ካቢላ አብዶ ሰርቶ አመለጠ ብለዋል። አመሰግናለሁ አቶ ፍቅሩ ኪዳኔ። በመጨረሻም ለሌሎች አውሮፓ ሊጎች እግር ኳስ ዜና ገዛሀኝ ተከታዩን አጠር ያለ ዘገባ አጠናቅሯል። በእንግሊዝ ፕሪምየር ሊግ አርሴናል በቶተንሃም ሆትስፐር ሁለት ለአንድ ሲሸነፍ መሪው ቼልሲ አስቶን ቪላን ሁለት ለአንድ በመርታት ልዩነቱን አስፍቷል። ማንቸስተር ዩናይትድ ከዌስት ሃም ዩናይትድ፣ ማንቸስተር ሲቲ ከሃል ሲቲ በተመሳሳይ አንድ ለአንድ ተለያይተዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ቼልሲ በሀምሳ ስድስት መሪነቱን አጠናክሯል። ማንቸስተር ሲቲና ሳውዝ ሃምብተን በአርባ ዘጠኝና በአርባ አምስት ይከተላሉ። በስፔን ላ ሊጋም እንደዚሁ መሪው ሪያል ማድሪድ በአትሌቲኮ ማድሪድ እንዳልሆነ ሆኖ አራት ለባዶ ሲሸነፍ ተቀናቃኙ ባርሴሎና ግን አትሌቲኮ ቢልባኦን አምስት ለሁለት በመርታት የነጥብ ልዩነቱን ከሪያል ማድሪድ ጋር ማለት ነው አጥብቧል። ሌሎች ጨዋታዎችም ተካሂደዋል። ሪያል ማድሪድ በሀምሳ አራት መሪነቱን አልለቀቀም። ባርሴሎናና አትሌቲኮ ማድሪድ በሀምሳ ሶስትና በሀምሳ ሁለተኛና ሶስተኛ ናቸው። አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ በመጨረሻም በሌላ የእግር ኳስ ዜና ወደ ካይሮ ይሆናል የምወስዳችሁ። ትላንት በሁለቱ ክለቦች ዘማለክና ኤንፒ በተጫወቱበት ወቅት በፖሊስና ደጋፊዎች መካከል ግጭት ተፈጥሮ በትንሹ ሀያ ሁለት ሰዎች ሞተዋል፣ ሌሎች በርካቶች ተጎድተዋል። ግጭቱ የተቀሰቀሰው ብዛት ያላቸው የዘማለክ ደጋፊዎች የኤር ዲፌንስ ስታዲየምን መግቢያ በሮች ጥሰው ለመግባት ሲሞክሩ የጸጥታ ኃይሎች ለማስቆም እርምጃ ሲወስዱ ነው ሲል የአገር አስተዳደር ሚኒስቴር መግለጫ ያስረዳል። ከዚህ ቀደም እንደ አውሮፓውያን ዘመን አቆጣጠር በ2012 አልማስሪና አልአህሊ ሲጫወቱ በተፈጠረ ግጭት ሰባ አራት ሰዎች መሞታቸው ይታወሳል። በዚያኑ ዓመት በተፈጠረው ግጭት ተጠያቂዎቹ ለፍርድ ከመቅረባቸው በፊት ውድድሮቹ እንዲቀጥሉ የደረሰበትን ውሳኔ በመቃወም ቁጡ ሰልፈኞች የግብፁን እግር ኳስ ማህበር ዋና ጽህፈት ቤት በእሳት ማጋየታቸው አይዘነጋም። አድማጮች፣ ካለኝ ጊዜ አንጻር በዚሁ ለማብቃት እገደዳለሁ። ሳምንት ሰኞ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ነው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን አፍሪካ ነክ ርዕሶች የደቡብ ሱዳን ተቀናቃኝ መሪዎች ለአንድ ዓመት ያህል ሲካሄድ የቆየውን ግጭት ለማቆም በሚደረገው ጥረት ከአንድ ሳምንት በፊት የሰላም ስምምነት ፈርመዋል። ተንታኞች እንደሚሉት አሁን የተደረሰው ስምምነት ሙሉ በሙሉ የተዋጣለት ነው ለማለት ባይቻልም ከዚህ በፊት ከተደረጉት ስምምነቶች በበለጠ ተስፋ የሚጣልበት ነው። ሂለሪ ሁለር ናይሮቢ ከሚገኘው የአፍሪካ ድምጽ ሬዲዮ የአሜሪካ ድምጽ ሬዲዮ የምስራቅ አፍሪካ ቢሮ የላከችውን ዘገባ አዳነች ፍሳይ ታቀርባለች። የደቡብ ሱዳን ፕሬዚደንት ሳልቫኪር እና የአማጽያኑ መሪ ሪክ ማቻር አዲስ አበባ የተካሄደው የአፍሪቃ ህብረት ጉባኤ ካበቃ በኋላ የፈረሙት አዲስ ስምምነት ተጨባጭ የሆኑ ዝርዝሮችን ያቀፈ ነው። ሁለት ወገኖች ከሁለት ሳምንታት በኋላ ንግግር እስከሚቀጥልበት ጊዜ ድረስ ተኩስ ለማቆም ተስማምተዋል። በየካቲት ወር ማብቂያ ገደማ ደግሞ የሰላሙን ስምምነት ለማጠናከር ቃል ገብተዋል። አንዳንድ ጠበብት ግን እነዚህ አሁን የተቀመጡት ግቦች አበራታች ቢሆኑም ከ10 ሺህ በላይ የሚሆኑ ሰዎች ያለቁበትን የእርስ በርስ ጦርነት ለማቆም እነዚህ ድርድሮች በቂ ናቸው የሚል እምነት የለንም ይላሉ። በሸምጋይነት ሲያደራድር የቆየው የኤጋድ ማለት የምስራቅ አፍሪካ ሀገሮች የኢኮኖሚ ትብብር በይነ መንግስታት መሪዎች በሁለቱም ተቀናቃኝ መሪዎች አልበገሬነት ሳይሰላቹ እንዳልቀሩ ታውቋል። ከዚህ ቀደም ማናቸውም ቢሆኑ የእርቅ ግልግል የማድረግ ፍላጎት አላሳዩም። ሁለቱም ተቀናቃኝ ወገኖች የአሁንን ስምምነት በፈረሙበት ወቅት ይህን ስምምነት በሚያፈርስ ማንኛውም ወገን እርምጃ ይወሰዳል ሲሉ ዋና የኢጋድ አደራዳሪ አምባሳደር ስዩም መስፍን አስጠንቅቀዋል። አሁን ማንኛቸውም ወገኖች በአሁኑ ወቅት የገቡትን ቃልና የተኩስ ማቆም ስምምነት ቢያፈርሱ የኢጋድ መሪዎች ጠንካራ እርምጃ ለመውሰድ ቃል ገብተዋል። ስለ ጥሰቱ ጉዳይም ለአፍሪቃ ኅብረት የሰላምና ጸጥታ ኮሚሽን እንዲሁም ለተባበሩት መንግሥታት ድርጅት የጸጥታው ምክር ቤት አቅርበን ኢጋድ እንዳደረገው ሁሉ እርምጃ እንዲወስዱ እንጠይቃለን። ሁለቱ ተቀናቃኝ መሪዎች ከዚህ ቀደም ቢያንስ ሦስት የሰላም ስምነቶች ፈርመዋል። ሆኖም ሁሉም ብዙም ሳይቆይ ተጥሰዋል። አብርሃማ ወሊች የተባሉ ተንታኝ ግን ከመንግሥት በኩል በታዩ ምልክቶች መሠረት የአሁኑ ስምምነት የተለየ ሳይሆን እንደማይቀር ጠቁመዋል። ባየናቸው ዘገባዎች መሠረት በመንግሥት በኩል ቁርጠኝነት ያለ ይመስላል። ሆኖም በሌላው ወገን ስላለው ሁኔታ የምናውቀው ነገር የለም። ስለሆነም ባለፈው ግንቦት ወር የፈረሙትን የመሠረተ ሐሳብ ስምምነት ዐይነት እንደማይሆን ተስፋ እናደርጋለን። የአሁኑ ስምምነት ተጨባጭ ነገሮችን ያካተተ ነው። ስምምነቱ የሚፈጸምበትን የተወሰነ ግብም አስቀምጠዋል። ስለሆነም ተስፋ አለኝ። ሆኖም በጥንቃቄ አያዋለሁ። ከአንድ ሳምንት በፊት የተደረገው ስምምነት ስኬት ያገኝ እንደሆነ ሊወስን የሚችለው የሁለቱም ወገኖች ዝንባሌ መሆኑን አውልች አስገንዝበዋል። ልናጤናቸው የሚገቡ ነገሮች አሉ። አንደኛ፣ ሁለቱም ወገኖች ውጊያ ለማቆም ያላቸው ቁርጠኝነት ነው። ሁለተኛ ሁለቱም ወገኖች የሚያሰሙት ልፈፋ ይሆናል። ልፈፋው ቀዝቀዝ ብሎ በበለጠ ስለ እርቅ ሁኔታ የሚያወሩ ከሆነ ሁለቱም ወገኖች ችግሩን የመፍታት ፍላጎት እንዳላቸው ለመረዳት ይቻላል። የወቅቱ ስምምነት ከተፈረመ በኋላ እሳቸውና ፕሬዚደንት ኪር ስለ ሽግግሩ መንግሥት አወቃቀር ሳይቀር ብዙ የማይስማሙባቸው ቁልፍ ነገሮች እንዳሉ ማቻር ለጋዜጠኞች ተናግረዋል። ስለሆነም እንዲህ አይነቶቹ ብዙ አከራካሪ ነጥቦች በተደፋፈነ መልክ ያለፉ በመሆናቸው ማናቸውም ወገኖች ችላ ይሉታል ብሎ መገመት የሚቻልበት ምክንያት የለም ይላሉ ተንታኙ አወልጅ። በአዲሱ ስምምነት ላይ ብዙ ግልጽ ያልሆኑ ነገሮች ስላሉ ሁለቱም ወገኖች በሁሉም ነገር ይስማማሉ ብሎ ማሰብ አይቻልም። ሁለቱም ወገኖች የእረፍትና የመመካከር እድል በተሰጣቸው ቁጥር አቋማቸውን አጠናክረው የመመለስ ዝንባሌ ሲያሳዩ ቆይተዋል። አክራሪዎቹ ወገኖች የአደራዳሪዎችን አቅጣጫ የሚያስቀይሩ ነው የሚመስሉት። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን፣ ሚስተር ኬር እና ሚስተር ማቻር ከራሳቸው ጥቅም ይልቅ የሀገራቸው ሕዝብን ጥቅም ካላስቀደሙ በስተቀር ዘላቂ ሰላም ሊኖር አይችልም በማለት አሳስበዋል። አድማጮች ተቀናቃኞቹ የደቡብ ሱዳን ወገኖች በቅርቡ ስለፈረሙት የሰላም ስምምነት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች ስንገናኝ በደህና ያቆየ ነው። ከምሽቱ ሶስት ሰዓት ከሀምሳ ደቂቃ ሆኗል የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው በሀያ አምስት እና በሰላሳ አንድ ሜትር ባንዶች እንዲሁም በናይል ሳት ታገኙናላችሁ ተከታዩ ዘገባችን ጤና ነው አዘጋጅና አቅራቢው ሰለሞን አባተ መገናኛ ብዙሃን በጤናችንና ጤና ቀመስ በሆኑ ወይም በጤናችን ላይ ጫና ሊያሳድሩ በሚችሉ የአኗኗር ጠባያችን ላይ ምን ድርሻ አላቸው ተጽዕኖ ያሳድራሉ አዎ በሚገባ እንጂ ይላሉ የጤና ግንኙነት ባለሙያዎች ጤና ማህበራዊ ጉዳይ ነው። ማህበራዊ ጉዳዮች ሁሉ ደግሞ ግንኙነትን ይሻሉ። ያወቁት ነገር አይጎዳም፣ ዕውቀት ኃይል ነውና እንዲሉ ስለ ጤናም መረጃን በብቃት መለዋወጥ ችግርን ከመፈጠሩ በፊት ለማቆም የሚያስችል ትጥቅና መሳሪያ ነው። በመሆኑም በዘመናዊ የጤና እቅዶች ውስጥ መገናኛ ብዙሃን የደም ስርን ያህል የተሳሰሩ የእቅዱ አካል ሆነዋል። በቂ መረጃ ያለውና ያወቀ ህብረተሰብ ቢያንስ በቀላሉ ሊቆጣጠራቸውና ሊከላከላቸው የሚችል በሽታዎችን ሳይከሰቱ ወይም ቢከሰቱም ብዙ ጉዳት ሳያደርሱ ማቆም ይችላል። መገናኛ ብዙሃን በጤናችንና በጤናችን ላይ ጫና ሊያሳድሩ በሚችሉ ጠባዮቻችን ላይ የሚኖራቸውን ሚና አንስቶ የመከረ ስብሰባ ባለፈው ሳምንት በአሜሪካ ድምፅ ራዲዮ ጣቢያ ተሰናድቶ ነበር። በዚህ በዓለም ዙሪያ በቀጥታ በተሰራጨና በኢንተርኔትም በፌስቡክና በትዊተር ቀጥተኛ ተሳትፎ በተደረገበት ውይይት ላይ የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ እና የዩናይትድ ስቴትስ የዓለም አቀፍ ልማት አስተዳደር ዩኤስኤአይዲም ተገኝተዋል። የቪኦኤ ዳይሬክተር ዴቪድ ኤንሶር ናቸው። በመላው ዓለም የሰዎችን ጤና ለማጠናከር ግንኙነት ያለውን ጥቅምና ቦታ አስመልክቶ ለተጠራው በወቅቱ የተሰናዳ ውይይት እየተገኙና እየተሳተፉ ያሉትን ሁሉ እንኳን ደህና መጣችሁ ያሉበትን ንግግር ነው ያደመጣችሁት። በዓለም አቀፍ የጤና ግንኙነት መስክ የተሰማሩ ሌሎችም ባለሙያዎች የተገኙበት የጤና ግንኙነት መጽሔት ወይም ጆርናል ኦፍ ሄልዝ ኮሙኒኬሽን የወቅቱ እትምም የወጣበት መድረክ ነው። የመጽሔቱ አዘጋጅና ተጋባዥ አዘጋጅም የመድረኩ ተናጋሪዎች ናቸው። የቪኦኤው ዳይሬክተር ዴቪድ ኤንሶር የድርጅታቸውን የጤና ትኩረት ተናግረዋል። At, uh, VOA, coverage of health plays an important part in our mission. በተልእኳችን የጤና ሽፋን ሰፊ ትኩረት የሚሰጠው ተግባር ነው። በእውነታና በጭብጦች ላይ የተመሰረቱ ዜናዎችን እና መረጃዎችን እንሰጣለን። ባለም አቀፍ ደረጃ የተሰሩ ጥናቶች እንደሚያሳዩት አድማጮቻችን ይበልጥ ሊሰሟቸውና ሊያገኟቸው ከሚችሉ ጠቃሚ ርዕሰ ጉዳዮቻችን መካከል አንዱ የጤና ፕሮግራም ነው። በዚህ ተፈላጊነት ሲለኩ የአካባቢ ዜናን ተከትሎ እጅግ የሰፋ አድማጭ ያላቸው ዝግጅቶቻችን ናቸው። እነዚህን ርዕሰ ጉዳዮች ለመሸፈን ሲዲሲ ዩኤስኤአይዲና የውጭ ጉዳይ መስሪያ ቤቱም ሰፊ እገዛ እያደረጉ መሆናቸውን ዴቪድ ኤንሶር ጠቁመው ባለፉት አስራ ስምንት ዓመታት ውስጥ ዩኤስኤአይዲ በሰጠው ድጋፍ በመቶ ሚሊዮኖች የሚቆጠሩ አድማጮችን በተለያዩ ዘዴዎች መድረስና እጅግ ጠቃሚ የጤና መረጃዎችን ማድረስ መቻሉን አመልክተው፣ ከሁሉም በላይ አሉ ዳይሬክተሩ በአምስቱም አህጉራት ውስጥ የየአካባቢውን ማኅበረሰቦች በጤና ጉዳዮች ላይ ማነጋገር ችለናል። ምሳሌም ሲያነሱ ወደ አፍሪካ ጎራ አሉና ምዕራብ አፍሪካ ውስጥ በኢቦላ ላይ የተሳካ ዘመቻ ስናካሄድ ቆይተናል። አሁንም እያካሄድን ነው። የምናወጣቸውን ታሪኮችና የህዝብ ማስታወቂያዎች ማስተማሪያ መልእክቶችን ከአካባቢው ጣቢያዎችና ከሌላው ግዙፍ ዓለም አቀፍ አውታር ከእንግሊዙ የዜና ማሰራጫ ቢቢሲ ጋር እንለዋወጣለን። እነርሱ የእኛን ስራዎች ያስተላልፋሉ፣ እኛም የእነርሱን እናስተላልፋለን። ከቢቢሲ አቻቸው ጋር ኢቦላ የፉክክር መስክ አለመሆኑን፣ ይልቅ የመተጋገዣ ሰበብ መሆኑን መስማማታቸውንም የቪኦኤው ዳይሬክተር አመልክተዋል። እንሶር ቀጠሉ። ናይጄሪያ ውስጥ በእናቶችና በህፃናት ጤና፣ በቤተሰብ ምጣኔ፣ በቲቪና በወባ ላይ ያተኮረ በጣም ተወዳጅ የሆነ የራዲዮ ፕሮግራም አለን። እንዲሁም በሲዲሲ የሚደገፍ የፖሊዮ ማስታወቂያ ዘመቻ ባለፈው ዓመት አስጀምረን እያካሄድን ነው ናይጄሪያ ባለፈው የአውሮፓ 2014 ዓ.ም ምህረት ፖሊዮን በመቆጣጠር በማሳወቅ በኩል ብዙ ውጤት መጨበጧን ባለስልጣናቱ እየገለጹላቸው መሆናቸውን ዴቪድ ኤንሶር ጠቁመው በአመዛኙ የአፍሪካ ጸረ ኤድስ እንቅስቃሴዎቻቸውንም አንስተዋል። አሁን ሶማሊያ ውስጥ የናይጄሪያውን አይነት የፖሊዮ ፕሮጀክት እያካሄድን ነው። ኮንጎ፣ ዲሞክራሲያዊት ሪፐብሊክ፣ ብሩንዲ፣ ኮት ዲቮር፣ ታንዛኒያና ሞዛምቢክ ውስጥ በመከላከል በሕክምናና ማግለልን በመዋጋት ላይ ያተኮሩ ዘገባዎቻችንና መረጃዎችን በማውጣትና በማስተማር ኤች አይ ቪ ኤድስን ተጋፍጠናል። እስያ ውስጥም ባንግላዴሽ ውስጥ ቪኦኤ በራዲዮና በቴሌቪዥን ስርጭቶች በሚያካሄዳቸው ፕሮጀክቶች የህጻናትን ጤናና በህይወት የመኖር ጥረት እያጠናከረ እንደሚገኝ ተናግረዋል። በስኬት ታሪኮች ላይ የተመረኮዙ ስልጠናዎችን ለጋዜጠኞች መስጠት የቪኦኤ አንዱ ትልቅ ስራ መሆኑን ዳይሬክተሩ አመልክተው በመላ አፍሪካ፣ በላቲን አሜሪካ፣ ደቡብ ምስራቅ እስያና በዩሬዥያ ጋዜጠኞች ኤቪያን ፍሉና የመሳሰሉ ተላላፊ በሽታዎችና ሌሎችም በሽታዎችን ምንነት እንዲረዱ እየተደረገ መሆኑን ገልጸዋል። ቪኦኤ በእንግሊዝኛና በሌሎች አርባ ሰባት የየአካባቢው ቋንቋዎች በመላው ዓለም በሚያካሄዳቸው ስርጭቶች የሰዎችን ህይወት ለማሻሻል እና እንዲያውም ቃል በቃል ህይወቶችን ከጥፋት ለማዳን እየሰራ ይገኛል። ሚስተር ኢንሶር የዩናይትድ ስቴትስ ፌዴራል ተቋማት በዚህ ጥረት ውስጥ ከቪኦኤ ጋር አብረው በመሆናቸው በብዙ አሞግሰዋቸዋል። ይህ የአሜሪካ ድምፅ በሰው የጤና ባህሪያት ላይ መገናኛ ብዙሃን ያላቸውን ሚና የፈተሸ ውይይት ለአንድ ሰዓት ተኩል ያህል ተካሂዷል። የውይይቱን ዋና ዋና ነጥቦችና ሐሳቦች በተከታይ ዝግጅት ይዤላችሁ መለሳለሁኝ። ለዛሬ ጤና ይስጥልኝ። በጤና ክረሙ። ሰሎሞን አባተ ነኝ። ከቪኦኤ ጤና አድማጮች የማጠቃለያ ዜናዎቹን እናሰማችሁ። በእንግሊዝ ፓርላማ አባል ጀርሚ ኮበርን የሚመራ የልዑካን ቡድን በእስር ላይ የሚገኙትን የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌን ለመጎብኘት ያቀረበው ጥያቄ በኢትዮጵያ መንግስት ውድቅ ሆነ ተባለ። የእንግሊዝ ምክር ቤት ተወካይ ሚስተር ጀርሚ ኮርብን ባለፈው ሳምንት ከለንደኑ የኢትዮጵያ አምባሳደር አቶ ብርሃኑ ከበደ ጋር ከተነጋገሩ በኋላ መጎብኘት እንደማይችሉ የተነገራቸው መሆኑን ለአሜሪካ ድምፅ ሬዲዮ በሰጡት መረጃ ገልጸዋል። ከአሁን ቀደም ሁለት የብሪታንያ መልእክተኞች ብቻ አቶ አንዳርጋቸውን ጎብኝተው እንደነበር ገልጸው አሁን የኢትዮጵያ መንግስት የብሪታንያ ምክር ቤት አባላት መከልከሉ ግራ የሚያጋባ ነው ብለዋል። አቶ አንዳርጋቸው ጽጌ ባለፈው ሰኔ አስራ ስድስት የመን ውስጥ በኢትዮጵያ የጸጥታ ኃይሎች ቁጥጥር ስር ከዋሉ ወዲያ በጠበቃ በዘመድ ወዳጅ መጎብኘት ሳይፈቀድላቸው እስር ቤት እንደሚገኙ ይታወቃል። የሶማሊያ ፓርላማ ዛሬ አዲስ የቀረበለትን ካቢኔ አጽድቋል። ፓርላማው ካቢኔውን ያጸደቀው ከአባላቱ አንዱ በታጣቂ ጥይት በተገደሉ በሰዓታት ውስጥ እንደሆነ ተነግሯል። አብዱላሂ ቃያድ ይባላሉ። ሞቃዲሾ ውስጥ የተገደሉት የናይጄሪያውን ምርጫ በስድስት ሳምንታት ለማዘግየት የተላለፈው ውሳኔ በሀገርና ከአገር ውጪ ነቀፋ አስከትሏል። የአገሪቱ ድምፅ ሰጪዎች ተስፋ የሚያስቆርጥ ነው ብለዋል። በሌላ ዜና የናይጄሪያው ነውጠኛ ቡድን የቦኮ ሀራም ተዋጊዎች ኒጀር ውስጥ ያለ የሚገኝ ወህኒ ቤት አጠቁ። ቡድኑ ባለፉት አራት ቀናት ውስጥ ድንበር ዘለል ጥቃት ሲያካሄድ ይህ ሶስተኛ ጊዜ መሆኑ ነው። የየመንን የፖለቲካ ቀውስ ለመፍታት በተባበሩት መንግስታት ድርጅት ሽምግልና የተያዘው ንግግር ዛሬ ቀጥሎ ነበር። ሁለት ፓርቲዎች ወዲያውኑ ስብሰባውን ረግጠው መውጣታቸው ተዘግበዋል። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። በዕለቱ ስርጭት ዋና አዘጋጅ በትዝታ በላቸው እና በሌሎቹም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታይና ሄኖክ ሰማ ግዜርነን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ እንሰናበታችኋለን። ሰላምናደሩ you no will